ሲጠበቅ የነበረው የኤርትራው ፕሬዝዳንት የኢሳያስ አፈወርቂ የአዲስ አበባ ጉብኝት ዛሬ ተረጋግጧል። የኢትዮጵያ ጠቅላይ ሚኒስትር ጽህፈት ቤት ኃላፊ አቶ ፍጹም አረጋ በትዊተር ገጻቸው እንዳሰፈሩት የሰባ ሁለት ዓመቱ ኢሳያስ አፈወርቂ በጠቅላይ ሚኒስትር አብይ አህመድ በቀረበላቸው ግብዣ መሠረት ለሶስት ቀናት የስራ ጉብኝት ነገ ኢትዮጵያ ይገባሉ። አቶ ፍጹም የፕሬዝዳንቱ ጉብኝት የሁለቱን አገሮች ወዳጅነትና ግንኙነት እንደሚያጠናክር እምነታቸውን ገልጸዋል። አብይና ኢሳያስ በዕለተ እሁድ በሚሊኒየም አዳራሽ ንግግር እንደሚያደርጉ የሚጠበቅ ሲሆን 25000 ሰዎች መርሃ ግብሩን ይታደማሉ ተብሏል። መሀሙድ አህመድ፣ አሊ ቢራ፣ ነዋይ ደበበ፣ ጸጋዬ እሸቱ፣ አረጋኸኝ ወራሽ፣ ሀጫሉ ሁንዴሳ አብርሃም ገብረ መድኅን፣ ታደለ ገመቹ፣ ቀመር የሱፍ፣ ጌታቸው ኃይለማርያምን የመሳሰሉ ድምፃውያን ስራቸውን ያቀርባሉ ተብሏል። አዲስ አበባ ስታዲየም አጠገብ የሚገኘውና ለበርካታ ዓመታት ተዘግቶ የቆየው የኤርትራ ኤምባሲ እድሳት እየተደረገለት መሆኑን የሚያሳዩ ምስሎች በማህበራዊ ድረገጾች ሲዘዋወሩ ታይተዋል። የፕሬዝዳንት ኢሳያስ ጉብኝት በማህበራዊ መገናኛ ዘዴዎች ዘንድ የተለያዩ ርዕሰ ጉዳዮችን እየመዘዘ መወያያ ሆኖ ይታያል። ከዞን ዘጠኝ ጦማሪዎች መካከል አንዱ የሆነው አቤል ዋበላ ኮሎኔል በዛብህ ጴጥሮስ የት ነው ያለው? የዶክተር አብይ አስተዳደር በዚህ ጉዳይ ላይ የመረጠው ዝምታ አልገባኝም። ፕሬዚዳንት ኢሳያስ አፈወርቂ ለዚህ እልባት ሳያበጁ የኢትዮጵያን ምድር አይረግጡም ብዬ ተስፋ አድርጋለሁ የሚል አስተያየት በፌስቡክ ገጹ አስፍሯል። ኮሎኔል በዛብህ ጴጥሮስ የተቃዋሚው ፖለቲከኛ የፕሮፌሰር በየነ ጴጥሮስ ወንድምና የኢትዮጵያ አየር ኃይል ባልደረባ ነበሩ። በኢትዮጵያና የኤርትራ ጦርነት የሚያበሩት ተዋጊ የጦር አውሮፕላን ኤርትራ ግዛት ውስጥ ወድቆ ከተማረኩ በኋላ ያሉበት ስፍራ በግልጽ አይታወቅም። አቤል እንደተመኘው የኤርትራ መንግስት፣ የጦር አውሮፕላን አብራሪው ስላሉበት ሁኔታ ለኢትዮጵያ መረጃ ስለመስጠቱም የተሰማ ነገር የለም። አማኑኤል ተስፋዬ በትዊተር አምባገነኑ ኢሳያስ ኢትዮጵያን ሊጎበኙ ነው መቼም ከዚህ መንግስት ማንም ሞቅ አድርገን እንድንቀበላቸው ጠይቆ በራሱ መቀለጃ አይሆንም ብዬ ተስፋ አድርጋለሁ። በአብይ ባቡር ላይ በመሳፈር ያለፈ ጥፋታቸውን ለመፋቅ ከሚሞክሩት ከአብዲ ኢሌ አብዲ መሐመድ ኡመር ማለታቸው ነው የተለዩ አይደሉም፣ የሚል አስተያየት አለው። የኤርትራ መድህን ግንባር ዜናውን በዶይቸ ቨለ የፌስቡክ ገጽ ካጋራኑ በኋላ ኢሳያስ ስልጣን ከያዙ ጊዜ ጀምሮ ሰላምና መረጋጋት የለም በመጀመሪያ ከኤርትራ ሕዝብ ጋር መታረቅ አለባቸው የሚል አስተያየት አስፍረዋል። ኢብን አህመድ ዘአገምጃ የተባሉ የፌስቡክ ተጠቃሚ በበኩላቸው በዶክተር አብይ አቀባበል ወቅት ያየነው በጣም ደስ የሚል በፍቅርና በስነስርዓት የታጀበው የኤርትራውያን አቀባበል እንደግመዋለን እንጂ የበለጠ ማድረግ አንችልም፣ ምክንያቱም ከኤርትራውያን ጋር በፍቅር አቻ መሆን እንጂ መብለጥ የሚቻል አይመስለኝም ሲሉ ጽፈዋል። አብዱረህማን አህመድን በበኩላቸው በኢሳያስ ጉዳይ ላይ ጥርጣሬ የገባቸው ይመስላል በግል የፌስቡክ ገጻቸው ባሰፈሯት አጠር ያለች ጽሁፍ የዶክተር አብይ የሰላምና የፍቅር መንገድ ተስማምቶኛል። ግን ግን ሊስተዋል የሚገባው ነገር አለ። የሻቢያ ባህሪ ሲታይ ኢህአፓን ሸውዷል፣ ወያኔን ደጋግሞ ሸውዷል፣ ኢህአዴግን ሸውዷል፣ መለስን ሸውዷል። አሁን ደግሞ አብይን ላለማታለሉ ምን ዋስትና አለ? አንዳንዶች በሂደት የማይለወጥ ነገር ስለሌለ ኢሳያስም ይለወጣል ትሉኛላችሁ። እኔ ይህንን አምኖ ለመቀበል ይከብደኛል። ለዘመናት አብሮት ከኖረው ባህሪ በአንድ ጀንበር በስተርጅና ይለወጣል ብዬ ለመቀበል የሆኑ ነገሮችን ማየት እፈልጋለሁ ብለዋል። ሌላው አነጋጋሪ ጉዳይ የሶማሌ ክልል ርዕሰ መስተዳድር አቶ አብዲ ሙሐመድ ኡመር የሰጡት አስተያየት ነበር። ርዕሰ መስተዳድሩ ለጋዜጠኞች በሰጡት ማብራሪያ ጠቅላይ ሚኒስትር አብይ አህመድ ባለፉት 100 ቀናት ስኬታማ ስራ ማከናወናቸውን ገልጸው ድጋፋቸውን ችረዋቸዋል። አወዛጋቢው ጉዳይ ግን ስለ ቀድሞ የኢትዮጵያ የስለላ ቢሮ ኃላፊ አቶ ጌታቸው አሰፋ የተናገሯቸው ጉዳዮች ሆነዋል። በማህበራዊ መገናኛ ብዙሀን ተጠቃሚዎች ዘንድ በስፋት የተንሸራሸረው እና 20 ደቂቃ ከሚረዝመው ቪዲዮ የሚከተለው አስተያየት ይገኝበታል። የቢሮ ኃላፊ የነበረው አቶ ጌታቸው ምን ያህል ለራሱ እንደሚያስብ ሰልፍሽ ነው። ሁሉም አገር ይጃለው፣ አውሮፓም፣ አሜሪካም፣ ኤዥያም በለው እንደዛ አይነት ቢሮ ታይቶ አይታወቅ የሌለ ቢሮ ነው የሰራው። አቶ አብዲ መሐመድ ኡመር ይህን አስተያየት የሰጡበት ምክንያት በግልጽ ባይታወቅም የማህበራዊ መገናኛ ዘዴ ተጠቃሚዎች የየራሳቸውን ትንታኔ አቅርበዋል። ጀማል ዲሬ ካሊፍ የሶማሌ ክልል ርዕሰ መስተዳድር አወዛጋቢውን አስተያየት የሰጡባቸው ሁለት ምክንያቶች እንዳሉ ያምናሉ። ጌታቸው አሰፋ በመንግስት ላይ መንግስት የነበረ ብዙ ሰው ለሞትና መከራ የዳረገ በለውጥ ኃይሎች ዘንድ እጅግ የማይወደድ ለውጡን ለመቀልበስ አልያም ለማዝገም ከሚፍጨረጨሩ የቀድሞ የወያኔ ባለሥልጣናት አንዱ መሆናቸውን አቶ አብዲ ኢሌ በደንብ ያውቃል። ስለዚህ ለመደመር ጌታቸውን ማጥቃት የመጀመሪያው ምክንያት እንደሆነ አድርገውታል። ጦማሪ ዳንኤል ብርሃነ ንግግሩን ተመልክቶ የግሉን አስተያየት አስፍሯል። የንግግራቸው ፍሬ ነገር በአዲስ አበባ የሚገኙ የአብዲ ተቀናቃኞች የተደራጁት በጌታቸው አሰፋ ነው የሚል ነው ያለው ዳንኤል ርዕሰ መስተዳድሩ አዲስ አበባ ያለውን ኃይል እሱን ያደራጀው የምትል ሀሳባቸውን በማስረጃነት ጠቅሷል። ዳንኤል በፌስቡክ ገጹ እንደጻፈው ዋናው መልእክት ይኸው ጉዳይ ነው። ዳንኤል እንዲህ ይላል። ከዚያ ባለፈ አብዲ ስለ ጌታቸው ሲያማርሩ የመጀመሪያቸው አይደለም። በሶማሌ ክልል ቴሌቪዥን በጎርጎሮሳዊ አቆጣጠር በ2013-2014 ተመሳሳይ ነገር ሲናገሩ ሰምቻለሁ። ስለዚህ የከረመ ግለሰባዊ አለመግባባት ነው። ምናልባት ጌታቸው ምላሻቸውን ይፋ አድርገው የሳምንቱን አጀንዳ ይሰጡን ይሆናል ሲል ሀሳቡን አጋርቷል። ሳሙኤል በዛብህ በበኩሉ አብዲ ኢሌ ጋዜጠኞች ሰብስቦ ኑዛዜውን በማሰማቱ ብቻ ከህግ ሊያመልጥ አይችልም አይገባምም። አንድ ሚሊዮን ያክል ኦሮሞዎችን እድሜያቸውን ሙሉ ከኖሩበት አገራቸው በግፍ ያባረረ፣ በርካቶችን በጭካኔ የገደለ የሰወረና ለአካል ጉዳት የዳረገ አረመኔ አብረውት ህዝብን ሲያሳድዱ የኖሩ የጭካኔና የግፍ ተባባሪ ጓደኞቹን ስላጋለጠ ወይም ስላማ ብቻ በህግ ከመዳኘት መቼም ሊያመልጥ አይችልም ሲል ቆምጨጭ ያለ ትችቱን በፌስቡክ አጋርቷል። ደቻሳ አንገቻ ታደሰ በበኩሉ ወዳጄ ፍሬቻ ሳያሳዩ መታጠፍ ይሉሃል። ይሄ ነው የአብዲ ኢሌን ገራሚ ዩተርን የመጨረሻው ውድጃው አለው። እነዛ በሱ ዙሪያ ሲያሽቃብጡ የነበሩ ጋዜጠኛ ወይም ብሎገር ገለመሌ ምን ብለው ይሆን ሲል ተችቷል። መሰንበት አሰፋ አብዲ መሐመድ ኡመር ጥፋታቸውን መናዘዛቸውና ለጠቅላይ ሚኒስትሩ የማሻሻያ ሂደት ድጋፋቸውን መግለጻቸው መልካም ነው። ይሁንና የነበርንበትንና ያለንበትን ፖለቲካዊ ቀውስ ጥልቀት ያጋለጠ ነው ሲሉ ጽፈዋል። ወደ ሶስተኛው ርዕሰ ጉዳይ ስንሻገር ባለፈው ረቡዕ ሐምሌ 4 ቀን 2010 ዓ ም ከኢህአዴግ ጉምቱ ሹማምንት አንዱ የሆኑት አቶ በረከት ስምዖን በደብረ ማርቆስ ከተማ ታይተዋል የሚል ወሬ በመሰማቱ ተቃውሞና ሁከት ተቀስቅሶ ነበር። የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊው አቶ ንጉሱ ጥላሁን በፌስቡክ ገጻቸው እንዳሰፈሩት በዕለቱ በተፈጠረው ሁከት ሶስት ሆቴሎች፣ ሁለት የፋይናንስ ተቋማት፣ አንድ መኖሪያ ቤትና አስር ተሽከርካሪዎች ጉዳት ደርሶባቸዋል። ሁለት ሰዎች ደግሞ ተጎድተው ሆስፒታል ነበሩ። አቶ ንጉሱ እንዲህ አይነት ግርግር በሌሎች አካባቢዎችም እንዲስፋፋ ከፍተኛ ዘመቻ እየተደረገ መሆኑን የሚያሳዩ ተጨባጭ መረጃዎች እየደረሱን ሲሆን፣ ምንም መነሻ በሌለው የሐሰት መረጃ ራሳችንን በራሳችን ከማጥፋት እንድንቆጠብና ማንኛውም የክልላችን ነዋሪ ክልላችንን የብጥብጥ ማዕከል እንዳይሆን በምናደርገው ጥረት እንዲያግዘን ጥሪ እናስተላልፋለን ብለዋል። አዲስ አይን የተባለ መጽሔት ደግሞ አቶ በረከት ስምዖን በደብረ ማርቆስ ጎዛምን ሆቴል ታግተዋል ተብሎ የተሰራጨው ወሬ ሐሰት መሆኑን ለአቶ በረከት ስምዖን በመደወል ለማረጋገጥ ችለናል፣ የሚል መረጃ በፌስቡክ አሰራጭቷል። መጽሔቱ አቶ በረከት እየሳቁ ይህ የተለመደ በሬ ወለደ ነው የሚል ምላሽ እንደሰጡ ገልጿል። በአዴንና ኢህአዴግን አጥብቆ የሚተቸው ጋዜጠኛ ጌታቸው ሽፈራው ስለ ኩነቱ በጠዋቱ የደብረ ማርቆስ ህዝብ አንድ ሆቴል ከበበ፣ መኪና ያዘ፣ እቃ ያዘ፣ ሹፌሩን ፈትሾ መረጃ አስተላለፈ። በዚህ ሁሉ ወቅት ፖሊስ ሆቴሉ ውስጥ አንድ አካል እንዳለ አስመሰለ ወይንም አደረገ በርከት አዲስ አበባ እንዳለ የሚናገሩ አሉ ሕዝብ ደግሞ ደብረ ማርቆስ ነው ብሎ ከቦ ውሏል። ምናልባት ይህ ሴራ ይሆናል የሚል ግምቱን አስፍሯል። የቀድሞው የአቶ በረከት የትግል ባልደረባ አቶ ያሬድ ጥበቡ ስለ ጉዳዩ ፌስቡክ ላይ የተጻፈ መረጃ ማንበባቸውን ገልጸው እንዲህ ብለዋል። ባለፈው ሳምንት በረከት ከቦታ ቦታ እየተንቀሳቀሰ ለውጡን ለማኮላሸት የሚያደርገውን ሩጫ ቁሞ በፈቃዱ ከፓርቲ መሪነቱ እንዲወርድ ጠይቄ ነበር። ለጥያቄም መነሻ የሆነኝ ከማምነው ምንጭ በረከት የቅማንትን ጉዳይ ለማጦዝ እየሰራ መሆኑን ሰምቼ ስለነበር ነው። ዛሬ በደረሰበት ጥቃት ደስተኛ አይደለሁም። ይህ የለውጥ ሂደት ከግቡ ሊደርስ የሚችለው በስርዓቱ ውስጥ የቆዩት ጉምቶዎች ፍርሃት እስካልተሰማቸውና ያጋበሱትን ንብረትና የሰሩትን ወንጀል የሚከታተልና የሚያሳድድ ስሜት እስከሌለና ሂሳብ የማወራረድ ግፊት እስከሌለ ድረስ ነው እንደ በረከትና ህላዊ ያሉት ጉምቶች ደግሞ ይቅርታ መጠየቅ የሚያስገድዳቸው ወንጀል ሊኖር ቢችልም ንብረት በህገ ወጥ መንገድ በማጋበስና በማሸሽ ስማቸው ሲነሳ አልሰማሁም። አንድም ነባሩን ስርዓት ለማስቀጠል የሚደክሙት በእርጅና ዘመን ለመጦሪያ የሚሆን ሀብት ያልያዙ እና ለውጡ ድንገት ከተፍ ያለባቸው በመሆኑ ሊሆን ይችላል ብዬ አስባለሁ። በእርጅና ዘመናቸው ተንከባክቦ ሊይዛቸው ሊያሳክማቸው ይችል የነበረው ስርዓት ድንገት ሲፈርስ ባዶነት ሰምቷቸው ሊሆን ይችላል ብዬ አስባለሁ ሲሉ ሀሳባቸውን አጋርተዋል። አድማጮቻችን፣ የዛሬው መሰናዶ ጠናቀቀ። እሸት የበቅለ ነበርኩ። ጠና ይስጥልኝ።